ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም आपुल जमरा ቅዳሜ ግንቦት 19 2009 ዓ ም ጤና ስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ለምሽቱ የተሰናዳውን ዝግጅትና የፕሮግራሙ ተከታታዮች በጉጉት የምትጠባበቁትን የሙዚቃ ቃና ቅንብር ይዤ ከቴክኒክ አቀናባሪ ንጉሱ ታምሬ ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ አራት ሰዓት በመስተንግዶ አብሬያችሁ አመሻለሁ። አሁን የሰዓቱን የዓለም ዜና። መልካም ምሽት ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ። ሙስሊም ምዕመናን እንኳን ለቅዱስ ሮመዳን አደረሳችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ከርቲስ ባይነም በቴክኒክ መሳሪያዎች ላይ ይገኛል። አዲሲቱ ጨረቃ መውጣቷ በመረጋገጡ በዓለም ዙሪያ ያሉ ሙስሊሞች ዛሬ ቅዱስ ሮማዳንን ጀምረዋል። እስካሁን ጾሙ በ33 ሀገሮች ውስጥ በአብዛኛው በሱኒ ሙስሊሞች ዘንድ መጀመሩ ታውቋል። የባንግላዴሽ የፓኪስታን፣ የህንድ ሙስሊሞችና የኢራቅ ሺዓ ሙስሊሞች ጾሙን የሚጀምሩት ነገ እንደሚሆን ተገልጿል። የቅዱስ ሮማዳንን መጀመር አስመልክቶ የዩናይትድ ስቴትስ ፕሬዚደንት ትራምፕ በሁከትና በሽብር ፈጠራ ላይ አተኩረው ባስተላለፉት መልእክት የረመዳን መንፈስ የጋራችን የሆነውን ግዴታችንን ሁከትን እንድናወግዝ ሰላምን እንድናበረታታና በድህነትና በግጭቶች ችግር የወደቁትን እንድንረዳ ማድረጉ ቁልፍ ጉዳይ ነው ብለዋል። በሶማሊያ ሰሜናዊቱ ከተማ ቦሳሶ የሚገኝ አንድ ወታደራዊ ችሎት በአምስት የአልሸባብ ታጣቂዎች ላይ የሞት ቅጣት ፈረደ። ፍርደኞቹ ፑንትላንድ ውስጥ ፍንዳታዎችን በማድረስና ግድያዎችን በመፈጸም ወንጀሎች ጥፋተኝነታቸውን ችሎቱ ማረጋገጡን የወታደራዊ ፍርድ ቤቱ ሊቀመንበር አብዲፋታ ሀጅ አደን ለቪኦኤ አስታውቀዋል። ታጣቂዎቹ ተጠርጥረው የተያዙት ባለፈው ሚያዚያ ቦሳሶ ከተማ ውስጥ በፈንጂ ታጭቆ ከነበረ ተሽከርካሪ ጋር እንደነበር የችሎቱ ሊቀመንበር አክለው ጠቁመዋል። ፍርድ ቤቱ ሌሎች የእስራት ፍርዶችንም አሳልፏል። እንግሊዝ ከማንቸስተሩ የቦምብ ጥቃት በኋላ ደንግጋው የነበረውን የደህንነት ጥበቃ ደረጃ እጅግ ከባድ ከሆነው ወደ ከባድ ዝቅ አደረገች በወጣቶች ዘንድ ብዙ ፍቅርና ተደማጭነት ባላት አሜሪካዊቷ ዘፋኛ አሪያና ግራንዴ የሙዚቃ ዝግጅት ማብቂያ ላይ ከደረሰውና ህጻናትን ጨምሮ 22 ሰው ገድሎ 116 ሰው ካቆሰለው ከዚህ ጥቃት ጋር በተያያዘ የእንግሊዝ ፖሊስ ዛሬ ማለዳ ተጨማሪ ሁለት ተጠርጣሪዎችን በቁጥጥር ስራ ውሏል ተጠርጣሪዎቹ የ22ና የ ሀያ ዓመት ዕድሜያቸው ላይ የሚገኙ መሆናቸውን እና እስካሁን በአጠቃላይ አስራ አንድ ሰው ተይዞ ምርመራ ላይ እንደሚገኝ የሀገሪቱ ፖሊስ አስታውቋል። በጥቃቱ ከሞቱት መካከል አንዲት የስምንት ዓመት ሕፃንም ትገኝበታለች። ዩናይትድ ስቴትስ ሦስተኛውን አጥቂ የባሕር ኃይል ምድብ ወደ ምዕራብ ፓሲፊክ ላከች። ይህ የዋሽንግተን ተጨማሪ እርምጃ ሰሜን ኮሪያን ከተምዘግዛጊ ሚሳይሎች ሙከራና ከኒኩሌር የጦር መሳሪያ ግንባታዋ እንድትታቀብ መልእክት ለማስተላለፍ መሆኑን ሁለት ምንጮች ለቪኦኤ ገልጸዋል። በዓለም ካሉት ግዙፍ የጦር መርከቦች አንዱ የሆነው ዩኤስኤስ ኒሜትስ ቀደም ሲል ተሰማርተው አካባቢውን እየቃኙ ያሉትን ዩኤስኤስ ካርል ቪንሰን እና ዩኤስኤስ ሮናልድ ሬገንን ሰፊ ስምሪት ይቀላቀላል፣ ተብሏል። ሕንድ ውቅያኖስ ውስጥ በባህር ላይ ወንበዴዎች መጠለፏ ተነግሮ የነበረ የደቡብ ኮሪያ አሳ አስጋሪ መርከብ አለመጠለፏን ሶል አስታወቀች። የደቡብ ኮሪያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ከመርከቢቱ ጋር ተቋርጦ የነበረው ግንኙነት መመለሱንና ባለሥልጣናቱ ከመርከቢቱ አዛዥ ጋር መነጋገራቸውን አመልክተዋል። ሶስት ደቡብ ኮሪያውያንና አስራ ስምንት ኢንዶኔዥያውያን ሠራተኞችን ይዛ ዛሬ ማለዳ ላይ በሞንጎሊያ ባንዲራ ስርት ቀዝፍ የነበረችው 234 ሺህ ኪሎግራም የምትመዝን መርከብ የሶማሊያ የባህር ዳርቻ አቅራቢያ ላይ ሌሎች የማን እንደሆኑ ያልታወቁ መርከቦች እየተጠጓት እንደነበረ ሪፖርት ካደረገች በኋላ ግንኙነቱ መቋረጡን አንድ የደቡብ ኮሪያ የመከላከያ መስሪያ ቤት ባለስልጣን ገልጸው ነበር። በአካባቢው ሲንቀሳቀስ የነበረው ጸረ ባህር ላይ ውንብድና ቡድን ወዲያው ተወርውሮ እርምጃ ለመውሰድ መንቀሳቀሱም ተነግሯል። ምስራቅ አፍጋኒስታን ውስጥ ወታደሮችን አሳፍሮ ይጓዝ በነበረ ተሽከርካሪ ላይ የተጣለ የፈንጂ አደጋ አስራ ስምንት ሰው ገደለ። ለዜናው የተያዘው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ወደ አሉላ ልመልሳችሁ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ዕለቱ ቀዳሚ ቅንብር እናልፋለን። በኢትዮጵያ የወጣው የእድገትና ትራንስፎርሜሽን እቅድ ዓላማ ከዚህ በፊት የነበረው የእድገት አቅጣጫ ተሻሽሎ፣ በተለይም በኢንዱስትሪ ላይ ያተኮረ አሰራር ተፈጻሚ እንዲሆን የታለመ መሆኑ ሳለ በትግራይ ግን በፌዴራል መንግሥት በኩል የተሠራ ነገር የለም ሲሉ የአካባቢው ነዋሪዎች ቅሬታቸውን ያሰማሉ ይላል ባህር ዳርን እና ደብረ ብርሃንን በደቡብ ደግሞ አዋሳን ከመሳሰሉ አካባቢዎች ጋር ሲነጻጸር ትግራይ ችላ ተብላለች የሚል ቅሬታ በህዝቡ ዘንድ እየተሰማ መሆኑን አቶ መሐሪ ዮሐንስና አቶ አስፋው ገዳሙ ባለፈው ሰኞ በቀረበው የመጀመሪያ ክፍል ውይይት መግለጻቸው ይታወሳል። አቶ አማኑኤል ገብረትንሳኤ በመንግስት በኩል ያለውን አስተያየት ያንጸባርቃሉ። አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ እና የስትራቴጂክ ጥናቶች መምህር ናቸው። አቶ አስፋው ገዳሙ ደግሞ አዲስ አበባ የኢትዮ ቴሌኮም ሰራተኛ ናቸው። አቶ አማኑኤል ገብረ ትንሣኤ በትግራይ ክልል መቀሌ ከተማ በካዛ ካፒታል ፋይናንስ ይሰራሉ። ያወያየቻቸው አዳነች ፍስሐይ ናት። እንግዲህ ከዛ ጋር ተያይዞ አሁን ወደ አቶ አማኒኤል ሂድና ተያይዞ የሚነሳል የባቡር ሀዲድ ጉዳይ ከመቀለ ሽረ፣ ሑመራ፣ ሱዳን ሊሄድ ታስቦ የነበረው በእቅድ ወጥቶ የነበረው፣ ሌላው ደግሞ በወልዲያ በኩል የሚያልፈው ተቋርጧል፣ ተሰርዟል ይባላል እና ይህን በሚመለከት ደግሞ እንግዲህ ቢያብራሩልን። እሺ፣ አመሰግናለሁ። ይሄ ስለ ጂቲፒ በምናወራበት ጊዜ መጀመሪያ ጂቲፒ ዋን በምንይዝበት ጊዜ እንደ አገር በጣም ማክሲማም መያዝ የምንችለውን ነገር መያዝ ያለብን ብሎ መንግስት ያዘ ማለት ነው። ምክንያቱም የማስፈጸም አቅማችን ለማወቅም ማክሲማም መያዝ የምንችለው መያዝ አለብን ብሎ አሁን በባቡር ይታየነው በጣም ትልቅ እቅድ ነበር የተያዘው ወደ ሁለት ሺህ አራት መቶ ሀያ ምናምን የሚሆን ኪሎ ሜትር ማለት ነው በባቡር ይሄ ኦልሞስት፣ የህዳሴ ግድባችን ህዳሴ ነው የምናውቀው፣ አራት እጥፍ በጀት የሚጠይቅ ማለት ነው፣ ሶስት መቶ ሰላሳ ምናምን ቢሊዮን። ህዳሴ ግድብ ራሱ በስድስት አመት ሊሰራ ተብሎ ወደዚህ ጂቲፒቱ እንደሚሸል እንደሚሸጋገር ታውቆ የተያዘ ነው። ሰው ምን ለማለት ነው የያዝናቸው፣ በስኳርም አስር የስኳር ፕሮጀክቶች ይዘናል። በጣም ብዙ በመንገድ ስራ፣ በትምህርት የዩኒቨርሲቲዎችን ግንባታ፣ በተለያዩ በኢንዱስትሪ ፓርኮች የተያዙት እቅዶች በምናያቸው ጊዜ በጣም ትላልቅ ናቸው። ስለዚህ አሁን እየሰራን አቅማችንን እየፈተንን እየሞከርን ችግሮቻችን እየገመገምን እያስተካክልን እንሄዳለን፣ እየተማርንም እንሄዳለን፣ ከውጭም ከራሳችንም እየተማር እንሄዳለን በሚል እሳቤ ነበር ጂቲፒ ዋን የተያዘው። ከዚህ አኳያ በምናይበት ጊዜ የባቡር እንደተባለው በአፈጣጠም ላይ ችግሮች አሉ። ዋነኛው ችግር ያው የገንዘብ ነው እንደምናውቀው የሕዳሴ ግድብ ሰማንያ ቢሊዮን ነው። ያኛው ወደ የእሱ አራት እጥፍ ነው፣ አራት መቶ ሰላሳ ቢሊዮን አካባቢ ነው። ስለዚህ የስኳሩ ፕሮጀክትን በምናይበት ጊዜ አስር ፕሮጀክቶች ነው የተያዙ። እነዚህም በቢሊዮኖች የሚቆጠር ብር ነው የሚጠይቁት ሶ አሁን እነሱ እንደተባለው ችግሮች ነበሩ። እንደተባለው ገና በአፈጻጸም ሂደት ላይ ነው ያሉት። ስለዚህ አሁን እነሱም እየተገመገመ ያው ማስተካከያ የሚያስፈልጋቸው ማስተካከያ እየተደረገ እየተሰሩ እንዳለ ነው። ከባቡር ጋር እንዳየ ነው የተሰረዘ ፕሮጀክት የለም። ባለፈው ክቡር ጠቅላይ ሚኒስትር አድዋ ላይ መጥተው በተናገሩት ነው ብዙ ሰው የተናገረው። ስለዚህ የተሰረዘ ፕሮጀክት የለም። ምክንያቱም ያቀድነው ወደ ሁለት ሺ አራት መቶ ሰላሳ የሚሆን ኪሎ ሜትር ለመስራት ነበር። የተፈጸመ ፕሮጀክት ግን አልነበረም። አሁን የተፈጸመ ካየ ነው የአዲስ አበባ ሰላሳ አራት ኪሎ ሜትርና ይሄ ከጅቡቲ አዲስ አበባ ያለው ነው የተፈጸመው። ሌሎች ግን በሂደት ነው። የጂቲፒ ዋን አልጨረስ ነው። ከመቀሌ ወደ ሽሬ የነበረው በሁለተኛው ፌዝ ነው። በዚህ ሁለት ሺህ አራት መቶ ኪሎ ሜትር ውስጥ ሳይሆን በሌላ ገና ከዛ ውጭ፣ በዛ ውጭ ነው። ሶ ያ ሁለት ሺህ አራት መቶ ኪሎ ሜትር ሳንጨርስ ወደ መቀሌ ሽሬ አንገባም። ይሄ ነው የተባለው እንጂ የተሰረዘ አይደለም። ዋናው ይሄ ደግሞ የአቅማችን የገንዘብ የማስፈጸም አቅማችን ችግር ነው የሚል ነው። ሌላ ከመሰረተ ልማት የትግራይና የሌሎች በምናይበት ጊዜ እንደዛ አይነት የተጋነነ ልዩነት የለውም። በመሰረተ ልማትም ቢሆን መንግስት ራሱ ፌዴራል መንግስት የራሱ የሚሰራው አለ፣ ክልል መንግስት ራሱ የሚሰራው አለ። ለምሳሌ በመንገድ ከወሰድን አስፋልት ስራዎች ፌዴራል መንግስት ይሰራል። ዋና ዋና መንገዶቹ እነዚህ፣ የገጠር ደግሞ በክልል መንግስት ነው የሚሰራው። በሌላ ደግሞ በትምህርት ከወሰድን ዩኒቨርሲቲዎች የፌዴራል መንግስት ይሰራል፣ የቴክኒክና ሙያና ሌሎች ትምህርት ቤቶች ደግሞ ክልል መንግስት ይሰራል። በኢንዱስትሪያል ፓርክም ፌዴራል መንግስት የሚሰራ አለ፣ በትላልቅ ፕሮጀክት ማለት ነው። ኤንድ ክልል ደግሞ የራሱ የሚሰራ አለ። ሶ ከዚህ አኳያ በምናይበት ጊዜ ፌዴራል መንግስትን ለትግራይ አድሎ ያደረገበት ምንም ነገር የለም፣ ግን በአፈጻጸም የሚያጋጥሙ ችግሮች ካልሆነ በስተቀር የሚል አስተያየት ለመስጠት ነው ማለት ነው። እሺ አቶ አስፋው ቅድም ለመናገር ፈልገው ነበር መሰለኝ። በጂቲፒ ፕሮጀክቶችም ሆነ በሌሎቹ ፕሮጀክቶች አንድ መንግስት በራሱ አቅም የሚሰራቸው አለ። ለምሳሌ የአዲስ አበባ የባቡር መስመር ዝርጋታ ሰማኒያ አምስት ከመቶ የቻይና ኤግዚም ባንክ ነው የሸፈነው። ያ ከወልዲያ ወደ መቀለ የሚዘረጋውም ራሱ ሰማኒያ ፐርሰንቱ የቻይናው ኤግዚም ነው በብድር የሰጠው። የኢትዮጵያ መንግስት ሀያ ፐርሰንት ብቻ ነው የሚሸፍነው። ፕሮጀክቶቹን እንዳለ ሲቀረጹ በጣም አምቢሽየስ ከአቅም በላይ በጣም የተለጠጡ ናቸው። ይህን በመሆኑ ደግሞ አብዛኛው ጊዜ ብድር ሲጠፋ አብረው ይጠፋሉ ፕላን በወረቀት ብቻ ይቀራሉ ማለት ነው። ከዛ ጋር ተያይዞ እንግዲህ በተለይም እንደሰማ ነው የትግራይን ሕዝብ በጣም ያስቆጣው የተባለው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አድዋ ንግግር ባደረጉበት ወቅት የመጪው ትውልድ እንደሆነ እንጂ በእኛ ትውልድ የሚሰራ አይደለም ወይም የሚከናወን አይደለም ብለው ተናገሩ ና ይሄ በጣም ተስፋ የሚያስቆርጥ አነጋገር ነው የሚል ቁጣ ማስከተሉንም ሰምተን ነበረ ና ከዛም ጋር ተያይዞ እንግዲህ እያያ ያዛችሁ እንድትሄዱ አቶ መሀሪ። አዎ ማለት ይሄ አቶ አማኒኤል ያሉትን ትግራይ የፌዴራል መንግስት ትግራይ ያዳላ የሚለው አሁን እኔ ምንድን ነው አሁን ክልል ነጥሎ አይደለም እያዳላ ያለው የመንግስት አካሄድ ጤንነት የለውም። ለምሳሌ ብዙ ዳታዎች ላይ እንዳየነው ከስልሳ እስከ ስልሳ አምስት ፐርሰንት ወደ ሰባ ፐርሰንት የሚደርስ የሀገሪቱ ሀብት አዲስ አበባ ና አዲስ አበባ አካባቢ የተሰበሰበው ነው የሚለው ይሄ ማለት ቅድም አስፋው ሲለው እንደነበረውም የፖለቲካ ጊዜያዊ ነጥብ ለማስቆጠር ሊሆን ይችላል። ከዛ ካለው ፕሬዘር ሊሆን ይችላል። ወይ ደግሞ ፖለቲካል ቤዙን ከማመቻቸት የፖለቲካ ሸቀጥ ሌላውን እያረክ ሌላውን ደግሞ ድምፅ ለመግዛትም ሊሆን ይችላል ይሄ ፈጦ የወጣ እውነት ነው የሀገሪቷ ሀብት አዲስ አበባ ና አዲስ አበባ አካባቢ ያለው አንችም ቅድም ሲሆን እንደነበረ የማይነጻጸሩ ነገሮችን እያነጻጸርን አይደለም በኋላ እመጣበታለሁ በኢንዱስትሪያላይዜሽን በኢንዳስትሪያላይዜሽን አንጻር አዲስ አበባ ና መሰል አካባቢዎች ከትግራይ በፊት ኢንዱስትሪያላይዝ ሊሆን ይችላሉ ወይ ፖተንሻላቸው የሚለው ምናልባት በኋላ እመለስበታለሁ ግን ይህንን ለማስገንዘብ ነው ባቡሩን በተመለከተ ባቡር ብቻ አይደለም። የመቀለ ውሀ ጠቅላይ ሚኒስትሩ ከዚህ በፊት አርባኛ የህወሀት በዓል ሲከበር ትግራይ ላይ መቀለ ላይ መጥተው ውሀው ለመስራት ተስፋ ሰጥተው ነበር እና እስካሁን የውሃ ፕሮጀክት የመቀለ ከመጀመሪያ ጀምሮ ከሰማኒያዎቹ ጀምሮ እየተንከባለለ ያለ ነው። እስካሁን መፍትሄ አላገኘም። ዘንድ መልሰው ጠቅላይ ሚኒስትሩ ለአርባኛ ዓመት ሲመጡም ቃል ገብተው ነበረ እንፈታዋለን ከክልል መንግስት ባሆነ ምናምን ተብሎ ተስፋ አድርገን ነበር። እስካሁን ብድር የለም የውጭ ካረንስ የለም ምናምን እየተባለ መሰራት አልተቻለም ማለት ነው። የገረብ ግባ ውሃ ፕሮጀክት ይህ እንግዲህ ፌዴራል መንግስት ለሌሎች የሚሰራውን ወይ ሌሎችን ፈጥኖ የሚያወጣውን የሚሰጠውን ምላስ ያህል ለምንድን ነው ይህን ያህል ሃያ ምናምን አመታት የመቀሌ ውሃ ችግር መፍታት ያቃተ ወይ ይህንን ለመፍታት የወሰደው እርምጃ እና እምርጃ የማይወስድበት ለምን እንደሆነ አይገባኝም። አድሎና የፖለቲካን ትንካ ለመመስጠጠር ይህንን ብዬ ካልኩ በኋላ ባቡሩን ለፕሮፓጋንዳ ተብሎ ላለፉት አራት አምስት አመታት ሲነገረን እንደነበረ ሶስት ፌዞች ላይ ነው መጀመሪያ የቀረበው። የመጀመሪያው ፌዝ ወደ ትግራይ የሚመጣው ከሓራ ገበያ መቀለ ይላል። ከመቀለ ወደ ሽረ፣ ከሽረ ሑመራ የሚልም ነበረው። እኔ በካርታ በኢቲቪ የሚያየው በኢቢሲ ሌላ ከሌላ ቦታ እንትን አይደለም እየተናገርን ያለ ነው። ሓራ ገበያ መቀለ ያለው መንገድ እስካሁን አልተቋረጠ የሚባለው መንግስትም የፋይናንስ እጥረት ገጥሞኛል ምናምን ይላል። የገለልተኛ የሆኑ ሰዎችም ሂደው እዛ አካባቢ ለማጣራት እንደሞከሩ ስራው በመጀመሪያው እንደነበረ ፍጥነት እየሄደ አደለም የተቀዛቀዘበት ወይም የተቋረጠበት ሁኔታ አለ። ዋናው ምክንያት ደግሞ አስፋው ሲለው እንደነበረ ቅድም ሰማና ፐርሰንት ከቻይና ብድር ስለነበረ ምናልባት ብድሩ ላይ ያልተፈታ ነገር አለ ማለት ነው። ከዛ አልፎ ደግሞ ሌላ የፖለቲካ ተንኮሎች፣ ሴራዎች አሉ። ለምሳሌ በዛ ፕሮጀክት ላይ ሲናፈሱ የነበሩ አንዳንድ ውስጥ ታዋቂዎች ሲሏቸው የነበሩት ፕሮጀክቱ ኢኮኖሚ ፖለቲካሊ ምናልባት ፊዚብል ሊሆን ይችላል እንጂ ሎው ካርጎ ምናምን ምናምን ብሎ ኢኮኖሚ ፊዚብሊቲ እንደሌለው አስመስለው ሴራ የሚሰሩ የትግራይ ጥቅምን የሚጎዱ የቢሮክራሲ አካላትን ሊኖሩ እንደሚችል መገመት ይቻላል ነው። ይህ ብየጠርፍ በኋላ ወደ ጠቅላይ ሚኒስትሩ ንግግር ስመጣ ባለፈው አቶ ኃይለማርያም አድዋ ሕዝብን ሰብስበው ያሉት እኔ የእሳቸውን መገምገም አልፈልግም። እጅግ ተስፋ አስቆራጭ መባል ያልነበረበት ጉዳይ ነው። ግን ምንድን ነው ይሄ በጣም ስሜት ቀስቃሽ ቀስቃሽነት የትግራይ ህዝብን ያበሳጨ ንግግር ነው የተደረገው። በልጆቻችን ካልሆነ ተስፋ አልሰጣችሁም ምናምን፣ ይሄ ምን ማለት እንደሆነ ብዙ ኢምፕሊኬሽኖች ሊኖር ይችላል። አሁን ስሩት አይደለም እያለ አሁን ይሰራልን አይደለም ለምን ግን እንደዚህ አይነቶቹ የሀራ ገበያ መቀሌ ያለውን ፕሮጀክት መጓተቶች እያሉ፣ ሴራዎች እያሉ መልሶ ይሄንን ሲባል ምን ምን እየታሰበ ነው የሚል እንትን ስለፈጠረብን ነው፣ ግርታ ስለፈጠረብን ነው እየጠየቅን ያለ ነው። ግልጽነት ይኖረው ፕሮጀክቱ አሁን አንደኛው ፌዝ ሳትጨርሱ ሁለተኛው ፌዝ ጀምሩ ያለ ሰውም የለም። ብዙ ጥያቄ የሚያነሱ ሰዎችን እያየው ነበር። ይሄ አልተባለም። ፕሮጀክት ግን መቼ፣ ከየት ወደ የት በየት መሆኑን ግልጽነት ይኑረው ነው ዋነኛ የጥያቄ ማዕከል የሆነው። መልሶ ሶስተኛው ፌዝ ላይ ከሽሬ ወደ ሑመራ ይሄዳል ይላል ዘንድ ጥያቄዎች አንስተን ለጥያቄዎቻችን መልስ ተብሎ ይመስል በኢቢሲ የቀረበው የባለፈው በጋዜጠኛና የባቡር ኮርፖሬሽን ባለስልጣናት አቅርቦ የጠየቀውን ደግሞ ይሄ የለም፣ ከሽሮ ወደ ሁመራ የሚለው የለም። ቀጣይ ፕሮጀክቶች ተብሎ እሱን ቀርጦ ከአዘዞ መተማ ወረታ የሚል ደግሞ እስካሁን ከዚህ በፊት አይቼው የማላቅ ያየሁበት አለ፣ በኢቢሲ የቀረበው ማብራሪያ ተብሎ ማለት ነው። ስለዚህ እነዚህ እነዚህ ናቸው እያልን ያለ ነው። ስለዚህ ያ ከሆነ ካልቀረ ለምሳሌ መጀመሪያው ላይ የጂቲፒ ፕላኑ መንግስት ተለጦ ሚውን ምንም ይሁን ይህንን ይህንን ሰራለሁ ብሎ ሲናገር ሽሬ ህሞራ የሚል እኔ አይቻለሁ፣ በካርታ ላይም አይቻለሁ። ተመልሶ ግን ይህንን ባለፈው መግለጫ ሲሰጥ ግን ወይ ምላሽ ሲሰጥ በኤቢስ ግን ይህንን ሽሬ ህሞራ የሚለውን ማየት አልቻልኩም ማለት ነው። ስለዚህ ይሄ ምን ማለት ነው? ተሰርተዋል አልተሰረዘም፣ ሌላ ጉዳይ ነው። ስለዚህ መንግስት ወይም የሚመለከታቸው አካላት ጠቅላይ ሚኒስትሩ ወይ በጠቅላይ ሚኒስትር አማካሪነት አካባቢ ያሉት ስፔሲፊካሊ ይህንን ፕሮጀክት ሲወጣ በማቀዱ ዙሪያ የነበሩ ሰዎች ይህንን በዚህ ፕሮጀክት ላይ ግልጽነት ግልጽ መልስ እንዲሰጡም በፕሮጀክቶቹ ግልጽነት እንዲሰፍን ነው እንጂ ፌዝዋን ሳትጨርሱ አሁን ወደ ሽረ ከመቀለ ወደ ሽረ ገንቡ ያለ ሰው ያለ አይመስለኝም። እንደዚህ ድያዝ ወደ አቶ አማኑኤል ልሄድ። እሺ፣ ስለ ባቡር ከወሰድን ቅድም ለማለት እንደተሞከረው በጣም ትልቅ ነው የተያዘው ፌዝ ዋን ፌዝ ቱ እንደተባለው ልክ ነው፣ ግን ፌዝ ዋን ላይ ከመቀሌ አያልፍም። ይሄ ሁሉም የሚያውቀው እኮ ነው። ፌዝ ዋን እስከ መቀሌ ነው። ፌዝ ቱ እስከ ሽሬ ነው። የመተማም ፌዝ ቱ ነው፣ እናውቀዋለን። በመተማ አድርጎ ወደ ሱዳን የሚገባለን፣ በትግራይ የሚሄደው ግን ወደ ሱዳን አይገባም። አሁን እያልን ነው ያለነው። ግን ፌዝ ዋን ሁለት ሺህ አራት መቶ ሰላሳ ኪሎ ሜትር ታቅዶ ነበር በጂቲፒ ዋን ግን ካለው ትልቅ ከመሆኑ ጋር የተነሳ አልተሰራም። ስለዚህ ይሄንን በጂቲፒ ቱ ላይ ሪቫይዝ ተደርጎ ውጭ ፌዝ ዋን አንድ ሺ አምስት መቶ ነው የምንሰራው። አቅማችን ካለፈው ጂቲፒ እንደተማር ነው አንድ ሺ አምስት መቶ ኪሎ ሜትር እንሰራለን ብሎ መንግስት አወጣ ማለት ነው። ይሄ በምናይበት ጊዜ አብሮ አብሮ እንዲመለስ ግን መንግስት ይሄን እቅድ ሲያወጣ ይሄንን ትልቅ እቅድ ሲያወጣ ሀገሪቱም እንግዲህ ገና አሁን ነው ምትንቀሳቀስ ያለችው እና ብዙ ገንዘብ እንደሚጠይቅ እያወቀ ለምን በዛ ደረጃ ሰፊ እቅድ አወጣ ታዲያ? የማስፈጸም አቅማችን እንድናውቅ፣ መሸከም የምንችለውን እንድናውቅ እስከ የተለጠጠ ግብ መያዝ አለብን የሚል ይሄ ነው። ይሄ ፕሪንስፕሉ ነው ማለት ነው፣ መርሆው ነው። በዚህ መሰረት ገና እኛ አዲስ በልማት ተጓዦች ነን፣ ሶ የማስፈጸም አቅማችን እየተማርን እንሄዳለን ነው ይሄ ደግሞ የሚጸድቀው እቅዱ የሁሉም ብሔር ብሔረሰቦች ውክልና ያለበት በተወካዮች ምክር ቤት ነው። አድሎ እንዳይኖር የሁሉም ክልሎች ውክልና ያላቸው ነው የሚጸድቀው፣ ማለት ነው። ከዚህ አኳያ በምናይበት ጊዜ ያ የመቀሌ እየተሰራ ነው፣ የተቋረጠ የለም። ባለፈው አንድ የፕሮጀክት ማናጀር ተናግሮ ነበር። የሜዳ ሜዳውን ስለጨረስ ነው ያ ሜዳ ሜዳውን የተጨረሰ እዛ ያሉ ሰራተኞች እንዲሰናበቱ ግማሹ ደግሞ እንዲዘዋወሩ አድርገናል። ያ የተራራው ግን በጣም አስቸጋሪ ስለሆነ እየሄድን ነው። እስካሁን ያ እስከ መቀሌ የሚደርሰው ፕሮጀክት አርባ አምስት ፐርሰንት ደርሰዋል ብለዋል። ስለዚህ ይሄ ፋክስ ነው መውሰድ አለብን። አንድ ጊዜ ስለ ክቡር ጠቅላይ ሚኒስትር ያሉትን ይሄ ትልቅ እቅድ ነው የያዝነው። ይሄ ትልቅ እቅድ ደግሞ ከባድ ስለሆነ ህዝቡ ቶሎ በልማት ተሳትፈው ቶሎ ከለማ ያው ልማቱን በዛ መንገድ ይመጣል ። ስለዚህ የሁላችን ነው ፣ የመንግስትም የህዝብም ጥረት ያስፈልጋል ነው ያሉት። ይሄ ደግሞ ተስፋ የሚያስቆርጥ አይመስለኝም የሚል ነው። ሌላው ከአዲስ አበባ ጋር የተያዘው አሁን መንግስት ሁሉም የአዲስ አበባ ስልሳ ፐርሰንት ነው ሀብት የተከማቸው ወዘተ ሊባል ይችላል። ግን ምንድን ነው እዚህ ማወቅ ያለብን መንግስት የሚሰራቸው ትላልቅ ፕሮጀክቶች ምንድን ናቸው? ለምሳሌ ባቡር ከሁለት ሺህ አራት መቶ ሰላሳው አዲስ አበባ ላይ የሰራው ሰላሳ አራት ነው። በዩኒቨርሲቲ ደረጃ አዳዲስ ዩኒቨርሲቲዎች ወደ አርባ አራት የሚደርሱ ተገንብተዋል አብዛኛው ክልሎች ላይ ነው። መንገዶችም በብዙ አስር ሺዎች የሚቆጠር አስፋልቶች ይሰራሉ አብዛኛው ክልል ላይ ነው፣ አዲስ አበባ አይደለም። የውሃው ፕሮጀክቶቹ በሙሉ እነዚህ ቅድም የተናገርናቸው ትላልቅ ሜጋ ፕሮጀክቶቹ በሙሉ ክልል ውስጥ ነው ያሉት። ስለዚህ መንግስት እያደረገው ያለ በተቻለ መጠን ፍትሐዊና የተመጣጠነ ልማት እንዲኖር በሁሉም ክልሎች እየሰራ ነው ያለው። ከዚህ አኳያ በምናይበት ጊዜ ይሄ ነው መገምገም ያለበት። የግል ባለሀብቱ ሴት ይመርጣል፣ እሱ የራሱ ምርጫ አለበት። መንግስት ሊያስገድድ አይችልም። እንደምናውቀው ግን አዲስ አበባ ላይ በጣም በስፋት የግል ባለሀብቶች አሉ። ሌላው የውሃ ጋር የተነሳው አንድ ጊዜ እሱን ላነሳ ነበር። እንግዲህ የውሀ ጉዳይ እንግዲህ ወሳኝ ነው። ውሃ እስካሁን አስር ዓመት ከአስር ዓመት በላይ ይመስለኛል እቅዱ ከተወጣና መቀለ ብቻ ሳይሆን በመላ ትግራይ ድሮም ጀምሮ ሁሌም የውሃ ችግር አለ። ከሁሉ በፊት እንደውም የውሃ መቅደም ያለበት ይመስለኛል። እና ለምን እስካሁን ዘገየሱ ትክክል ነው። የውሃ ትልቅ ችግር ነው። መንግስትም በክልላችን ለምሳሌ ካየን ትልቅ በጀት የሚመደበው በውሃ ነው፣ ለውሃና ለትምህርት ነው። ከዚህ አኳያ ችግሩ ግን በጣም ከዛ የሰፋ አንደኛ ለምሳሌ መቀሌ ካለን ድሮ የምናቃት መቀሌ አይደለችም። በተለይ ከደርግ ውድቀት ጋር ስናያይዘው ከአስር እጥፍ በላይ ያደገች መቀሌ ናት። በትግራይ በአጠቃላይ ያለ የከተማ የመከተም እድገቱ በጣም ትልቅ ነው። በኢትዮጵያ አስራ አምስት ፐርሰንት ነው ከተማ ላይ ያለው ነው የሚባለው፣ አስራ ስድስት አስራ ሰባት ደርሰዋል አሁን ትግራይ ውስጥ ግን ኦልሞስት ወደ ሰላሳ ፐርሰንት ነው። ስለዚህ ይሄ የውሃ ችግር ትልቅ ነው። ግን ደግሞ የመንግስት ጥረት ምንድን ነው ብለን በምናይበት ጊዜ ለምሳሌ የገረብ ሰገን የሚባል አለ ለመስኖ ምናምን የታሰበ የነበረ፣ አሁን ግን ለከተማ ለመቀሌ ከተማ የውሃ ተብሎ ዳይቨር ተደርጓል። ይሄ ወደ አንድ ነጥብ አምስት ቢሊዮን ነው የሚፈጀው ዊች ሚኒስ የክልላችንን ገቢ ወደ ስልሳ ፐርሰንት የሚሆን ማለት ነው አምና ሁለት ነጥብ አራት ምናምን ሁለት ነጥብ አምስት ነው ያስገባ ነው። ስለዚህ የዚህኛው ትልቅ በጀት ነው የመደበው። ለሌሎችን በምናይበት ጊዜ እንደዛ ሶ ትኩረት ይሰጣል ወይ? አይሰጥም። ይሰጣል። ችግሩ ግን በጣም አሳሳቢ እየሆነ ነው። ብዙ ደግሞ የልማት ውሃ ብቻም አይደለም። በሙሉ ገቢ ወደዛ ይመደብ ከተባለ ደግሞ ይሄ ደግሞ አይቲንክ ትክክል አይመስለኝም። በበቂ የተናገሩ መሰለኝ። እያሳጠርን እንግዲህ ወደ ሁለታችሁ ልመለስ እና በዚህ ላይ የምትሉት ካለ አቶ አስፋው፣ በመቀለው ውሃ ብዬምር የተሻለ ይመስለኛል እስካሁን ባለው መረጃ አስር ቢሊዮን ብር እንደሚፈጅ ነው እየተነገረ ያለው። በተለይ አባይ ወልዱ ከምክትላቸው ከዶክተር አዲስ አበን ባለ ማጋ በቅርቡ በአዲስ አበባ ከትግራይ ተወላጆች ጋር ባደረጉት ስብሰባ ፌዴራል መንግስት ካልሆነ በስተቀር የትግራይ ክልል ሊሰራው አይችልም ብለው ቁርጡን ተናግረዋል። ፌዴራል መንግስት ደግሞ ብድር ነው የሚያሰላልገው እንጂ የራሱ በጀት ሊበጅት እንደማይችል ነው የተናገሩት። በዛው ማለት ነው። ይሄ ማለት ምንድን ነው? የመቀለዋ ሊሰራ ይችላል ብለን ተስፋ የማናደርግበት ነገር ላይ ደርሰናል ማለት ነው። አቶ አማንኤል እንዳሉት በጀት አራት ቢሊዮን በምናምን ምናምን ሊበጀት ይችላል። ግን በጀቱ ተበጅቶ የሚያስፈልገውን ነገር ተገኝቷል ወይ? ውሃ አለ ወይ? በመቀለ ኳ አሁን ውሃው የለም። ይህም ነው እየወቀስን ያለ ነው። ግልጽነትና ተጠያቂነት የለውም። ይጀመራል፣ ስሜት ሲቀዘቅዞ ይቀራል። እሺ እንግዲህ እንደዚህ መሆን የለበትም ነው። ፕሮጀክት ሲቀረጽ ከጥናት አዋጭነት ጥናት ይጠናል፣ ከዛ እቅድ ይታቀዳል። መቼ ተጀምሮ መቼ ያልቃል፣ በምን ያህል በጀት ያልቃል ተብሎ ይበጀታል። በተፈለገው አን ካልተፈጸመ ያ ፕሮጀክት ፌል አርጓል ማለት ነው። የባቡር ፕሮጀክቱ አልተቋረጠ እና ምን የሚሉት ነገር አለ። አይቶ አማንኤል አይቶ አማንኤል የህዝብ ግንኙነት እኮ አለ፣ የክልል ትግራይ የህዝብ ግንኙነት አለ፣ የፌዴራሉም የህዝብ ግንኙነት አለ። እነሱ እስካሁን ድረስ አንዲት ቃልም አልተናገሩ። አቶ አማንኤል ግን ከየት አግኝተውት ነው የፕሮጀክቱ ማናጀር ተብሎ የተናገሩ ሰውዬ? መሬት ላይ የሌለ ነገር ነው። ቤተሰባችን እዛው ነው ያለው ከመቀን እስከ ወልዲያ ያለው ቤተሰባችን በእያንዳንዷን አካባቢ ያለው ሁኔታ ይነግረናል። ህዝብ አይን ነው። ከህዝብ የሚሸሸግ ነገር የለም። ፕሮጀክቱ እየተሰራ ከሆነ ግን መሆን ያለበት ምንድን ነው? የህዝብ ግንኙነት ኃላፊዎች አሉ፣ ከህዝብ ጋር የሚያገናኙ እውነታውን የሚናገሩ አሉ። እነሱ ወጥተው የትኛው አካባቢ እንዳለ በትክክል በመረጃ ስ አስደግፎ መናገር አለባቸው። ወደ አቶ መሀሪ ልሂድ ሲባል እንደነበረ ግልጽነት ሚኖረው መንግስት ግልጽ የሆነ አቋም ወጥቶ ለህዝብን መግለጫ መስጠት ነበረበት። ይህን አላደረገም። የሚሸፋፈል ነገር እንዳለ ነው የሚያሳየው። የኢንዱስትሪያል በተመለከተ አሁን ትግራይ ለምሳሌ መቀሌን ስናይ ውሃ ሳይኖራት እንዴት ላ ነው ኢንቨስተሮችን የምትስበው? አድማጮች ውይይቱ አላበቃም የመጨረሻው ክፍል በመጪው ሰኞ ይቀርባል ተከታተሉ ትላለች አዘጋጅና አቅራቢ አዳነች ፍሳሀዬ የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በየሳምንቱ ቅዳሜ ከ3 ሰዓት እስከ 4 ሰዓት በ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚቀርበውን ፕሮግራማችን ነው እስከ አራት ሰዓት ስርጭታችን ይቀጥላል አሁን የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚሰሙበት ቅንብር ነው አዘጋጅና አቅራቢ ጽዮን ግርማ የሙዚቃ ቃና እንደምናመሻችሁ፣ እንደምንሰነበታችሁ! ውድ የሙዚቃ ቃና ፕሮግራም አድማጮች፣ እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራሙ አብቂያ አብራችሁኝ ቆዩ። የመጀመሪያው ምርጫዬም የጆን ሌጀንድ ስቴይ ዊዝሚ ይሰኛል። We're growing stronger every day now. It feels so good, and there is no doubt I will stay with you. And as each morning brings the sunrise and the flowers bloom in springtime on my loving, you can rely. Yeah. And I'll stay. Can get ነበር ያስደመጥኳችሁ። አሜሪካዊው ድምፃዊና የሙዚቃ ግጥም ደራሲ ጆን ሮጀር ስቴቨንስ እንደ አውሮፓውያን አቆጣጠር ታህሳስ 28 1978 ዓ ም ነበር የተወለደው። የመድረክ ስሙም ጆን ሌጀንድ ይሰኛል። ጆን ዘጠኝ ጊዜ የግራሚ አዋርድ ሽልማት አሸንፏል። የጎልደን ግሎብ እና የአካዳሚ አዋርድ ሽልማቶችንም ተቀብሏል። የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ አስከቲ የሚጋብዛችሁ እውቋ አሜሪካዊት ድምፃዊ የዘፈን ግጥም ፀሐፊና ተዋናይት ቢዮንሴ ኖውልስን ስራ ነው። ኢፍ አይ ወር ኤ ቦይ ስትል በ2008 ዓ.ም ያቀነቀነችውን ዜማ ነው። And chase after girls. I kick it with who I wanted, and I never get confronted for it Cause they stick up for me. If I Boy, I would turn off my phone. Tell everyone it's broken, so they think that I was sleeping alone. No. I put myself first and make the rules as I go. That she be faithful waiting for me to come home to come home if thou ከቢዮንሴ ኖልስ ኤቫ ወረ ቦይ አስከትዬ መጋብዛችሁ፣ እንግሊዛዊው ኤድ ሺረን በ2014 ዓ.ም የለቀቀውን ፎቶግራፍ የተሰኘ ዜማ ነው። But it's the only thing that I know When it gets hard You know it can get hard sometimes It is the only thing that makes us feel alive Keep this love in a photograph. We made these memories for ourselves. Where our eyes are never closing, hearts are never broken, and time's forever frozen still. So you can keep me inside the pocket of your ripped jeans. Loving can heal, loving can mend your soul, and it's the only thing that I know, no. I swear it. I sure. እንደ አውሮፓውያን አቆጣጠር በ1991 ዓ ም የተወለደው የጊታር ተጫዋች ድምፃዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ ሀገር ወደ ሎስ አንጀለስ ካሊፎርኒያ ሲመጣ ምንም ገንዘብ፣ ማንም የሚመካበት ሰውና የሚጠጋበት ዘመድ አልነበረውም። ከታዋቂው ተዋናይ ድምፃዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመታወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ እድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምፃዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሼረን ከድምፃዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምፃውያን ግጥም በመስጠትም ይታወቃል። ከኤዲ ወደ ጄኔ አይኮል ውሰዳችሁ በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16 1988 የተወለደችው ጄኒ አይኮ በ2013 ደ ወርስት ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ነው። you got me face down and don't take this personal you're the worst you know what you've done to me and although it hurts I know I just can't keep running away I don't need you I don't need you I don't need you I don't need you, I don't need you. but I'll oh, say you said that you would come again. You said that we would remain friends, but you know that I do not depend on nothing or no one. So why would you show up so uninvited? That just changed my mind like that. Please don't take this personal, But you ain't shit. And you weren't special till I made you so. You better act like you know. That I've been through worse than you. I just can't keep, Again, I can't keep running away. But I don't need you. I don't need you. I don't need you. don't የጄኒ አይኮ ተወርስትን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦውንስ የአርኤንቢና የሶል ሙዚቃ አቀንቃይ ነው። የራሱ ዘፈኖችንም ይጽፋል፣ ፕሮዲሰርም ነው። እንደ ኤሮፓውያን አቆጣጠር በ1969 ዓ ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓ ም ነው ባዲ ሲል የተጫወተውን ለስላሳ ዜማ ተጋበዙልኝ። ቀጣዩ ምርጫዬ ነው። Hey, hey hey girl, so before you let go, before the night is through, hear me, baby, girl, yeah. You're my heart and soul, and I belong to you, baby. የተከበራችሁና የተወደዳችሁ አድማጮች ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በምርጫዎች እየተዝናናችሁ እንደሆነ ተስፋ አድርጋለሁ። እስቲ አሁን ደግሞ ፓሴንጀር በሚል የመድረክ መጠሪያ የሚታወቀው ማይክል ዴቪድ ሌት ሃርጎ ሲል በ2012 ያቀነቀነውን ዜማ ተከታዩ ምርጫ አድርገዋለሁ። the light when it's burning low only miss the sun when it starts to snow only know you love her when you let her go only know you've been high when you're feeling low only hate the road when you're missing home only know you love her when you let her go and you let her go Class. Hoping one day you'll make a dream last. But dreams come slow and they go so fast. You see it when you close your eyes. Maybe one day you'll understand why everything you touch surely dies. But you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go Only know you've been high when you're feeling low Only hate the road when you're missing home Only know you love her when you let her go Staring at the ceiling in the dark Same old empty feeling in your heart Cause love comes slow and it goes so far When you fall asleep, but never to touch and never to keep. Cause you loved her too much and you dive too deep. Where well, you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only know you love her when you let her go. And you let her go. ጊዜያዊ እናቱና ከአሜሪካዊ አባቱ እንደ አውሮፓውያን አቆጣጠር በ1984 ዓ ም የተወለደው ዴቪድ ሮስበርግ ክላሲካል ጊታር የተማረው ገና በወጣትነቱ ነበር። የመጀመሪያ የመድረክ ስራውን ያቀረበውም ከጓደኞቹ ጋር አብሮ ካቋቋመው ባንድ ጋር በ16 ዓመቱ ነበር። ወደ ተከታዩ ዜማ እንለፍ። እንግሊዛዊቷ አቀንቃኝና የዘፈን ግጥም ጸሐፊ አዶል ሎሪ ወደ ተጫወተችው ቶትናም፣ ለንደን ውስጥ በግንቦት ወር 1988 ዓ.ም የተወለደችው አዶል ሙዚቃን ገና በአፍላነት እድሜዋ ነበር የጀመረችው። አድማጮች የተመደበልኝ የአየር ሰዓት ወደ መጠናቀቁ ስለሆነ አዶል ሎሪ ሰሞን ላይክ ዩ ስትል ያቀነቀነችውን ዜማ በቀጥታ አልጋብዛችሁ። That your dreams came true. Guess she gave you things I didn't give to you. Oh. I had hoped you'd see my face and that you'd be reminded that for me it isn't a ማለት የተከበራችሁና የተወደዳችሁ ውድ አድማጮቻችን የተመደበልኝ የአየር ሰዓት ተጠናቆ ስቱዲዮ ለቅቄ ልወጣ ጥቂት ደቂቃዎች ብቻ ቀርተውኛል። በዚች የቀረችው ደቂቃም የኔን ምርጥ ምርጫ ልጋብዛችሁና ልሰናበት አሁን በህይወት የሌለችው አሜሪካዊቷ የምንጊዜ ምርጥ የአርኤንዲቢ አቀንቃኝ ዊትኒ ሂውስተን የመጨረሻ ነጠላ ዜማዋን አይ ሌርንድ ፍሮም ደ ቤስት ይሰኛል። ለዛሬው ይህን ዜማ በመጋበዝ እሰናበታለሁ። ሳምንት በሌሎች መሰናዶዎች እስክንገናኝ ደህና ደሩ። አይ ሌርንድ ፍሮም ደ ቤስት ዊትኒ አብራችሁ ትቆያለች። You think I'd still care that there'd be one feeling there? Did you think you could walk back in my life? Oh so you found you missed the love you threw away, uh, baby. But you found it out too late, too late, and so you know. cold nights tears i thought would never dry how you shattered my world with your goodbye your goodbye babe. what a soul my soul then just to have you back again now you are the last thing on my mind mm -hmm. now you say you're sorry and you change your way Change your ways. ክቡራትና ክቡራን አድማጮች የማጠቃለያ ዜና ላሰማችሁ። ጣሊያናዊቱ ሲቺሊያ ውስጥ እየተካሄደ ባለው ሰባቱ የባለጠጋ ሀገሮች ጉባኤ ላይ በተቀረጸው የአየር ንብረት ጥበቃን የሚመለከት መግለጫ ከዩናይትድ ስቴትስ በስተቀር ሁሉም አጋሮቹ አጽድቀውታል። ዩናይትድ ስቴትስ ቁልፍ ነው በሚባል አጀንዳ ላይ ከሌሎቹ አጋሮቿ ተነጥላ ስትቆም ያሆኑ ለመጀመሪያ ጊዜ መሆኑ ነው መግለጫውን ያጸደቁት ሌሎቹ የጂ ሰባት አባላት የአየር ንብረት ለውጥን ለመቆጣጠር የሚያስችሉ እርምጃዎችን ለመውሰድ ተስማምተዋል የፓሪሱን ስምምነት ተግባራዊ ለማድረግ ፈጥኖን እንደሚንቀሳቀሱ የካናዳ የፈረንሳይ የጀርመን የጣሊያን የጃፓንና የእንግሊዝ መሪዎች እንዲሁም የአውሮፓ ምክር ቤትና የአውሮፓ ኮሚሽን ለራሳቸው ግዴታ ገብተዋል እንግሊዝ ውስጥ በግዙፎቹ የለንደን ሂትሮውና ጋትዊክ አይሮፕላን ጣቢያዎች ላይ የደረሱ አጠቃላይ ኮምፒውተር ችግሮችን ለማስወገድ ጥረት እያደረጉ መሆናቸውን ባለስልጣናቱ አስታውቀዋል። የችግሩ መንስኤ አልታወቀም። የኢንተርኔት ጥቃት መሆኑን የሚገልጽ መረጃም የለም። አይሮፕላን ጣቢያዎቹ በሺዎች በበርካታ ተሳፋሪዎች ተጨናንቀዋል ተብሏል። ዜናው አበቃ። ክብራትና ክብራን አድማጮች፣ የተከበራችሁ ሙስሊም ምዕመናን በድጋሚ እንኳን ለቅዱስ ረመዳን አደረሳችሁ። በእኛ በኩል ሰላም በደህና ደርኩም። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ንጉሡ ታምሬ ጋር አስተናጋጃችሁ አሉላ ከበደ በዚሁ ይሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ እንጠብቃችኋለን። እስከዚያው ሰላም፣ ደህና አደሩ። This program has come to you from the Voice of America, Washington.